sport. ጤና ይስጥልኝ አድማጮች ከአራት ቀናት በኋላ አልጄሪያ ውስጥ በሚጀምረው የቻን የአፍሪቃ እግር ኳስ ግጥሚያ ተፎካካሪ የሚሆነው የኢትዮጵያ ብሔራዊ የእግር ኳስ ቡድን ዛሬ ከሞሮኮ አቻው ጋር ሁለተኛ የወዳጅነት ግጥሚያውን ያከናውናል። ብሔራዊ ቡድኑ በመጀመሪያ የአቋም መለኪያ ግጥሚያው ቅዳሜ ዕለት በሞሮኮ አንድ ለዜሮ ተሸንፏል። በስፔን አገር አቋራጭ የ10 ሺህ ሜትር የሩጫ ፉክክር ኢትዮጵያዊው አትሌት ሰለሞን ባረጋ አሸናፊ ሆኗል። የኤርትራ ሯጭ ራሄል ዳንኤልም የአንደኛ ደረጃን አግኝታለች በእንግሊዝ ኤፍ ኤ ካፕ የሶስተኛ ዙር ፉክክር ማንቸስተር ሲቲ ቸልሲን ጉድ ሲያደርግ ሊቨርፑል በፕሪምየር ሊጉ ወራጅ ቀጠና ውስጥ ከሚገኝ ቡድን ጋር ተጋጥሞ በመከራ አቻ ወጥቷል አርሰናል በእንግሊዝ ሶስተኛ ሊግ ውስጥ ከሚገኘው ኦክስፎርድ ዩናይትድ ቡድን ጋር ዛሬ ማታ በኤፍ ኤ ካፕ ይጋጥማል ሌሎች ስፖርታዊ ዘገባዎችንም ማካተናል አብራችሁ ቆዩም በቅድሚያም አትሌቲክስ የኦሎምፒክ የ10,000 ሜትር ባለድሉ ኢትዮጵያዊው አትሌት ሰለሞን ባረጋ በስፔን ኤልሆይ ባር የ10.8 ኪሎ ሜትር የአገር አቋራጭ ውድድር 33 ደቂቃ ከአስራ አራት ሰከንዶች በመሮጥ አሸናፊ ሆነም። በትናንቱ የኤልሆይ ባር 7.6 ኪሎ ሜትር የሴቶች ፉክክር ደግሞ የኤርትራዋ ሯጭ ራሄል ዳንኤል የአንደኛነት ደረጃን አግኝታለች። ሰከንድ ነው። ለባህሬን ተሰልፎ የሚሮጠው ብርሃኑ ባለው 33 ደቂቃ ከ27 ሰከንድ በመሮጥ የሁለተኛ ደረጃን አግኝቷል። የስፔኑ አደል ሜካል ብርሃኑን ከ12 ሰከንዶች በኋላ ተከትሎ በመግባት የሶስተኛ ደረጃን አግኝቷል። በሴቶች የ7.6 ኪሎ ሜትር ርቀት ፉክክር የኤርትራ ሯጯ ራሄል ዳንኤል አንደኛ ደረጃ ያገኘችው 25 ደቂቃ ከ43 ሰከንድ በመሮጥ ነው። ኬንያዊቷ ኤዲና ጄቢቶክ 25 ደቂቃ ከ51 ሰከንድ ሮጣ የሁለተኛ ደረጃን ይዛለች። የብሪታንያ ሯጭ ዊንፍሬድ ያቪ በኤዲና በ7 ሰከንዶች ተበልጣ ሶስተኛ ወ ታለች። በዚሁ ውድድር ኢትዮጵያዊቷ አትሌት ማህሌት ሙሉጌታ ሰባተኛ ደረጃን ይዛ አጠናቃለች። እግር ኳስ ለቻን የአፍሪቃ እግር ኳስ ውድድር ዝግጅት ለማድረግ ወደ ሞሮኮ ያቀናው የኢትዮጵያ ብሔራዊ ቡድን ራባት በሚገኘው መሐመድ ስድስተኛ አካዳሚ ውስጥ ዛሬ 12 ሰዓት ላይ ከሞሮኮ አቻው ጋር ሁለተኛ የወዳጅነት ግጥሚያውን ያደርጋል። የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ከዚሁ የሞሮኮ አቻው ጋር ባደረገው የአቋም መለኪያ ጨዋታ አንድ ለዜሮ ተሸንፏል። በነገራችን ላይ የኢትዮጵያ ብሔራዊ ቡድን የተጋጠመው የዓለም ዋንጫ ላይ ካየነው የሞሮኮ ቡድን ጋር አይደለም። በዓለም ዋንጫ አስደማሚ ግጥሚያ አድርጎ ዓለምን ጉድ ያሰኘው ቡድን ሙሉ ለሙሉ የተዋቀረው በዋናነት አውሮፓ ውስጥ በሚገኙ ታዋቂ ቡድኖች በሚሰለፉ ተጫዋቾች ነው። ይህ የኢትዮጵያ ቡድንን የተጋጠመው ቡድን ለቻን ውድድር የሚዘጋጅ ነው። የአፍሪቃ ሀገራት ሻምፒዮን በፈረንሳይኛ ምህጻሩ ቻን ውድድር ደግሞ ለሀገር ውስጥ ቡድኖች ብቻ የሚሰለፉ ተጫዋቾች የሚሳተፉበት ነው። ለውጭ ሀገር ቡድን የሚሰለፍ ተጫዋች በዚህ ውድድር መሳተፍ አይችልም። እንዲያም ሆኖ ግን የሞሮኮ ቡድን በቻን ፉክክርም ቢሆን ጠንካራው የሚባል ነው። ባለፈው የቻን ግጥሚያ ሞሮኮ ማሊን ሁለት ለዜሮ ድል አድርጋ ለሁለተኛ ጊዜ ዋንጫ በመውሰድ ብቸኛዋ ሀገር መሆን ችላለች። በ2018ም ድሉ የሞሮኮ ነበርም። የዘንድሮን የቻን ውድድር የምታዘጋ የተዘጋጀው አልጄሪያ ናት። ውድድሩ የፊታችን አርብ ጥር አምስት ቀን 2015 ዓ ም ጀምሮ ከሶስት ሳምንታት ፉክክር በኋላ ቅዳሜ ይጠናቀቃል። በውድድሩ 18 ቡድኖች ሲገኙ በአምስት ምድቦች ተደልድሏል። ሁለት ምድቦች ሶስት ሶስት ቡድኖችን አካቷል። በቀሪዎቹ ሶስቱ ምድቦች ውስጥ ደግሞ ኢትዮጵያን ጨምሮ በእያንዳንዳቸው አራት ቡድኖች ይገኛሉ። በምድብ ሀ የሚገኙት ዋሊያዎቹ የፊታችን ቅዳሜ ከሞዛምቢክ ጋር የመጀመሪያ ጨዋታቸውን አልጀርስ ከተማ ባራኪ ስታዲየም ውስጥ ያከናውናሉ። ከዚያም ከሶስት ቀናት በኋላ ማክሰኞ ጥር 9 በተመሳሳይ ሜዳ ከአስተናጋጇ አልጄሪያ ጋር ይጋጥማሉ። ጥር 13 ደግሞ በምድቡ ከምትገኘው ሊቢያ ጋር አናባ ከተማ ውስጥ ይጫወታሉ። በምድብ ለ አይቮሪኮስት፣ ሴኔጋል፣ ዴሞክራሲያዊ ኮንጎና ኡጋንዳ ተደልድሏል። በምድብ ሐ መሯ ሞሮኮ፣ ጋና፣ ሱዳንና ማዳጋስካር ይገኛሉ። በምድብ መ ማሊ፣ አንጎላና ሞሪታንያ ይጋጠማሉ። ምድብ ሰ ካሜሩን ኮንጎና ኒጀርን አካቷል። ኤፌ ካፕ በእንግሊዝ ኤፌ ካፕ የሶስተኛ ዙር ፉክክር ኦክስፎርድ ዩናይትድ ዛሬ ማታ ከለንደን ጠንካራ ቡድን ይጠብቋል። በዛሬው ግጥሚያ አርሰናል ተቀያሪዎቹን ብቻ አሰልፎም ቢሆን የሚጠበቅበት ማሸነፍና ማሸነፍ ብቻ ነው፣ ምናልባትም በሰፋ የግብ ልዩነት። ምክንያቱም የአርሰናል የዛሬ ተጋጣሚው ኦክስፎርድ ዩናይትድ በሊግ አንድ ውስጥ አስራ አምስተኛ ደረጃ ላይ የሚገኝ ቡድን ነው። በእንግሊዝ የእግር ኳስ ሊጎች ደረጃ ሊግ አንድ ወይንም ሊግ ዋን ከፕሪሚየር ሊግና ከእንግሊዝ ሻምፒዮንሺፕ በታች ሶስተኛ ደረጃ ላይ የሚገኝ ሊግ ነው። ኦክስፎርድ ዩናይትድ በሜዳው በደጋፊዎቹ ፊት ዛሬ ማታ አርሰናልን መግጠሙ በራሱ ብቻ በቂ ይመስላል። ሆኖም የኳስ ነገር ግን እንደ ውል ጊዜው የሚታወቅ አይደለም። የአርሰናል የአንድ ከተማ የለንደኑ ተቀናቃኝ ቸልሲ ትናንት በማንቸስተር ሲቲ ብርቱ ምት ገጥሞት ከውድድሩ ተሰናብቷል። ቸልሲ በኤፍኤ ካፕ የትናንቱ ግጥሚያ በማንቸስተር ሲቲ ኢታድ ስታዲየም ውስጥ የአራት ለዜሮ ከባድ ሽንፈት ገጥሞታል። ከሁለት ሳምንት በኋላ በሚካሄደው አራተኛ ዙር የኤፍኤ ካፕ ግጥሚያ ማንቸስተር ሲቲ ዛሬ ማታ ከሚያሸንፈው ቡድን አንዱን ያስተናግዳል። በብዙ መልኩ ማንቸስተር ሲቲ የሚያስተናግደው አርሰናልን እንደሚሆን ይገመታል። የ ኤፍ ኤ ካፕ ፉክክር ቀጥሎ፣ የነገ ሳምንት ማክሰኞ ደግሞ ሊቨርፑል ከወልቨርሃምተን ጋር የመልስ ግጥሚያውን ያካሂዳል። የሁለቱ አሸናፊ ከብራይተን ጋር በአራተኛ ዙር ይጋጠማል። ዘንድሮ በፕሪምየር ሊጉም አቋሙ እጅግ የዋዠቀው ሊቨርፑል ባለፈው ግጥሚያ በሜዳው አንፊልድ ከዚሁ ከወልቨርሃምተን ጋር ተጋጥሞ ሁለት እኩል ተለያይቷል። ወልቨርሃምተን በፕሪምየር ሊጉ ወራጅ ቀጠና 19ኛ ደረጃ ላይ ይገኛል። በሶስተኛ ዙር የኤፍ ኤ ካፕ ሌሎች ግጥሚያዎች ማንቸስተር ዩናይትድ አርብለት ሁለት ኤቨርተንን ሶስት ለአንድ ድል አድርጓል። በበነጋታው ቅዳሜ ቶትናም በሊግ አንድ አስራ ሶስተኛ ደረጃ የሚገኘው ፖርትስማውዝን በትግል አንድ ለዜሮ አሸንፏል። አጫጭር የስፖርት መረጃዎች። የጣሊያን የቀድሞ የብሔራዊ ቡድን የፊት መስመር ተጫዋች ጂያን ሉካ ቪያሊ በ58 ዓመቱ ከዚህ ዓለም በሞት ተለይቷል። በጣፊያ ካንሰር ህመም አርብ እለት ያለፈው ጂያን ሉካ እንደ ጎርጎሪዮስ አቆጣጠር በ1980ዎቹና ዘጠናዎቹ አውሮፓ ውስጥ ኮከብ አጥቂ ተጫዋች ነበር። የጣሊያኑ ሳምፕዶሪያ በሴሪያው ከናፖሊ ጋር ትናንት ከነበረው ግጥሚያ በፊት እንዲሁም የእንግሊዙ ቼልሲ ከኤፍ ኤ ካፕ ግጥሚያው በፊት ለቀድሞ ተጫዋቻቸው ጂያን ሉካ የህሊና ጸሎት አድርጓል። ጃሉካ ከሳምፕዶሪያና ቼልሲ በተጨማሪ ለጁቬንቱስ ቱሪንም ተሰልፎ ተጫውቷል። ከጁቬንቱስ ጋር እንደ ጎርጎሪዮስ አቆጣጠር በ1996 የሻምፒዮንስ ሊግ አሸናፊ መሆንም ችሏል። የቀድሞ የቤልጅየም ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድንን በአሰልጣኝነት እንዲመሩ ዛሬ መቀጠራቸው ተገለጠ። ስፔናዊው አሰልጣኝ የተኩት ባለዋንጫው በሞሮኮ በሩብ ፍጻሜ የተሰናበተውን ቡድን የመሩት የቀድሞ አሰልጣኝ ፍርና ፈርናንዶ ሳንቶሽ ነው። ፖርቹጋልን ስምንት ዓመት አሰልጥኖ የተሰናበቱት የ68 ዓመቱ ፈርናንዶ ሳንቶሽ በተለይ ከክርስቲያኖ ሮናልዶ ጋር ተደጋጋሚ ቁርሾ የገቡ አሰልጣኝ ነበሩ። አዲሱ የፖርቹጋል አሰልጣኝ በፖርቹጋል ቡድን ለ19 ዓመታት ላገለገለው ክርስቲያኖ ሮናልዶ ተገቢውን ክብር እንሰጣለን ብለዋል። በዓለም ዋንጫ የተሰለፉት 26 የፖርቹጋል ተጫዋቾችን ማነጋገር እንደሚፈልጉም አዲሱ አሰልጣኝ አሳውቋል። ከ26ቱ ተጫዋቾች መካከል ክርስቲያኖ ሮናልዶም ይገኛል ከእሱ ጋር መነጋገር እፈልጋለሁ ብሏል። አሰልጣኙ የ49 ዓመቱ ሮቤርቶ ማርቲኔስ የቤልጅየም ቡድንን ለስድስት ዓመታት አሰልጥኗል። ቤልጅየምን በ2018 የዓለም ዋንጫ የሶስተኛ ደረጃ ይዞ እንዲያጠናቅቅ አስችሏል። በ2020 ደግሞ በአውሮፓ እግር ኳስ ፍጻሜ ቤልጅየምን ለሩብ ፍጻሜ አብቅተውም ነበር። ቤልጅየም በእሳቸው የአሰልጣኝነት ዘመን በፊፋ መስፈርት ለአራት ዓመታት ከዓለም አንደኛ ደረጃን ይዞም ቆይቷል። ከቤልጅየም ቡድን አሰልጣኝነታቸው እንደሚለቁ ያሳወቁት ከካታሩ የአለም ዋንጫ በፊት ነበርን። ሊዮኔል ሜሲ ና ክርስቲያኖ ሮናልዶ ከሰሞኑ ሊጋጠሙ ነው። የፈረንሳዩ ፓሪስ ሳን ጀርሞ ቡድን እንዳስታወቀው ከሆነ ከሳምንት በኋላ ከነ ሊዮኔል ሜሲ ጋር ወደ ሳውዲ አረቢያ ና ካታር ያቀናል። ሳውዲ አረቢያ ውስጥም ከክርስቲያኖ ሮናልዶ አዲስ ቡድን አልናስር ጋር የወዳጅነት ጨዋታ ያደርጋል ተብሏል። አልናስር ቡድን ለክርስቲያኖ ሮናልዶ ቦታ ለመስጠት የካሜሩኑ አንበሳ አጥቂ ቪንሰንት አቡባክርን አሰናብቷል። በሳውዲ ሊግ ሕግ መሰረት በአንድ ቡድን ውስጥ መጫወት የሚችሉት ስምንት የውጭ ሀገር ሀገራት ተጫዋቾች ብቻ ናቸው። በዚህ መሰረት እንደ አዣንስ ፍራንስ ፕሬስ ዘገባ ከሆነ የ30 ዓመቱ ቪንሰንት አቡበክር ወደ እንግሊዝ ፕሪምየር ሊግ አቅንቶ ለማንቸስተር ዩናይትድ ሊሰለፍ ይችላል። ከማንቸስተር ዩናይትድ በብርቱ ጠብ የተለየው ክርስቲያኖ ሮናልዶ በበኩሉ በሳውዲ አረቢያ ቆይታው በሀብት ላይ ሀብት ተጨምሮለታል። በአል ናስር ቡድን በዓመት ያገኛል ከተባለው ከ200 ሚሊዮን ዶላር በተጨማሪ ሳውዲ አረቢያ በ2030 የዓለም ዋንጫ እንድታዘጋጅ የሚደረገውን ዘመቻ እንዲደግፍ በሚል ተጨማሪ የ ወጊዜ ሁለት መቶ ሚሊዮን ዩሮ እንደሚሰጠው ዛሬ ይፋ ሆኗል። በነዳጅ ሀብት የበለጸገችው ሳውዲ አረቢያ ለክርስቲያኖ ሮናልዶ ሁለት መቶ ሚሊዮን ዶላር የምትከፍለው ከግብጽና ከግሪክ ጋር በጋራ የዓለም ዋንጫን ለማሰናዳት ለምታደርገው ዘመቻ ለሚኖረው የአምባሳደርነት ሚና መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ከክርስቲያኖ ሮናልዶ በተጨማሪ ሊዮኔል ሜሲም የሳውዲ አረቢያ የ2030 የዓለም ዋንጫ አምባሳደር መሆኑ ይታወቃል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።